ጥሩን የዘመር ነው። እግዚአብሔር አምላካችን ይመስገን። አሁን የመልእክቴ ርዕስ የአማኞች ህይወት ከክርስቶስ ጋር በሚል በዚህ በቆላሲያስ ምዕራፍ ሁለት ከቁጥር 12 እስከ 13 ላይ ባለው ቃል የተመሰረተ ነው። ይህንን መልእክት ለማቅረብ ያሰብኩት ያው ከዚህ ለተወሰኑ ሳምንታት አብረን ስለማንሆን በልባችሁ የሚቀርና በጣም የሚጠቅማችሁ ነገርን በልባችሁ እንድትይዙልኝ ነው። እንደ መግቢያ የቆላሲያስ መልእክትን አንዳንድ ሀሳቦች እናገራለሁ። ጌታ ኢየሱስ ክርስቶስ በቆላሲያስ መልእክት ላይ በብዙ አስደናቂ ገጽታዎች ነው የተገለጸው። የቆላሲያስ መልእክት የሐዋርያው የቅዱስ ጳውሎስ መልእክት ነው። የእስር ቤት መልእክቶች አራት መልእክቶች መካከል አስደና የቀረበ ነው። አራት መልእክቶች የኤፌሶን፣ ቆላሲያስ እና ፊልጵስዮስ ደግሞ ደግሞም የፊሊሞና እነዚህ አራት መልእክቶች ጳውሎስ እስር ቤት ሆኖ ነው የጻፋቸው፣ እና አስደናቂ መልእክቶች ናቸው። እና ጌታ ኢየሱስ ክርስቶስን ቆላሲያ ሲያቀረበው በብዙ አስደናቂ ገጽታዎች ብቻ ሳይሆን ከአማኞችም ጋር በተለየ ግንኙነት እንዲቀርብ አድርጎታል። አማኞች ከጌታ ከኢየሱስ ጋራ ጌታ ኢየሱስን ያመኑ እንዴት አይነት ግንኙነት ከክርስቶስ ጋር እንዳላቸው አማኞች ከእሱ ጋር የተለየ ግንኙነት እንዳላቸው ተገልጧል ይህም ከክርስቶስ ጋር በሚል አባባል ተደጋግሞ ተገልጧል አሁን ቅድም ባነበብኩላችሁ ክፍል ላይ ይህንን አንድ ሶስት አራት ጊዜ ተገልጦ ታውታላችሁ አማኞች ከክርስቶስ ጋር ወይም ከእሱ ጋር የሚለው አባባልና ገለጻ ምን እንድናስተውል ነው የተጻፈው እና የሚለውን ጥያቄ ስንመልስ ይህንን መመልከት ታላቅ በረከት በረከትና ተስፋ መጽናናትም እንደሆነ እናያለን። ስለዚህ የመጀመሪያው ነጥቤ እነዚህን ነገሮች ለማየት ከጌታ ከኢየሱስ መጀመር አስፈላጊ ሆኖ አግኝቼዋለሁ እና ጌታ ኢየሱስና ክብሩ አሁን ቆላሲያስን ስታነቡ ከምታገኟቸው የተለያዩ ክርስቶስ ጌታችን የተገለጸበት አገላለጽ እኔ በነገራችን ላይ ጌታ ኢየሱስ ክርስቶስን ዝም ብሎ ኢየሱስ ኢየሱስ ብሎ መናገር አልወድም። እሱ ጌታ ነው። እሱ ንጉሥ ነው። ታላቅ አምላክ ነው። የነገስታት ንጉሥ ነው። ዝም ብሎ እንደ ቆሎ ጓደኛ ኢየሱስ ኢየሱስ ብቻ የምንለው አይደለም። ጌታ ኢየሱስ ክርስቶስ ጌታ ነው እና ጌትነቱን በማወቅ ነው ልንጠራው የሚገባው እና፣ ምዕራፍ አንድ ላይ እዚህ ቆላሲያስ ላይ በጣም አስደናቂ የጌታ ኢየሱስ ክርስቶስን ባህርያት እና ክብሩን ጳውሎስ ይናገራል። ተመልከቱ ቁጥር 15 ላይ ገላ ቆላሲያስ ምዕራፍ 1 ቁጥር 15 ስለ ጌታችን ኢየሱስ ክርስቶስ ሲናገር፣ እሱም የማይታየው አምላክ አምሳል የፍጥረት ሁሉ በኩር ነው ይለዋል ጌታ ኢየሱስ ክርስቶስ የማይታየው አምላክ ማናየው እግዚአብሔር አምሳል ነው። እሱን ወክሎ ነው የተገለጠው። ይህንን ለማየት በጣም ብዙ ክፍሎች ማየት ትችላላችሁ። ለምሳሌ ዮሐንስ ወንጌል ላይ ብትመጡ ዮሐንስ በወንጌሉ እግዚአብሔርን ያየው አንድም እንኳ የለም። ቁጥር 18 ዮሐንስ ወንጌል ምራፍ 1 ቁጥር 18 ማንም ሰው እግዚአብሔርን አላየውም ግን በቅፉ የነበረው ማለት ከሱ ጋር የነበረው ጌታ ኢየሱስ ክርስቶስ እሱ ለእኛ እግዚአብሔር አብን ማን እንደሆነ ገለጠልን፣ ዲክሌር አደረገልን፣ አወጀልን ብሎ ይናገራል። እና ጌታ ኢየሱስ ከዚህ የተነሳ የማይታየው አምላክ አምሳል ነው እሱን ወክሎ ነው አምላክነቱ እና ሰውነቱ አንዱ ሌላውን ሳይቀይጥ ወይም አንዱ ሌላውን ሳይወስድ ወይም አንዱ በሌላው ላይ ምንም አይነት ተጽዕኖ ሳያደርግ ልክ ሰውና እግዚአብሔር ሆኖ እንዲገለጥ ነው እግዚአብሔር ለእኛ ጌታ ኢየሱስን የሰጠው። ስለዚህ አንዳንድ የታሪካዊ ቤተ ክርስቲያን ናቸው ተብሎ የሚጠቀሱ ቤተ ክርስቲያናት የሚናገሩት ነገር ከዚህ ከእግዚአብሔር ቃል ውጭ ነው። ጌታ ኢየሱስ ክርስቶስ በአንድ ሰውነት ውስጥ ሁለት ባህሪ ነው ያለው የማይታይ አምላክ ምሳሌ ሆኖ የሰውን ስጋ ለብሶ ስለመጣ በአንድ ሰውነት አንድ ባህሪ የሚባል ወይም የተዋሃደ ባህሪ የሚባል ነገር መጽሐፍ ቅዱስ አይናገርም። ጌታ ኢየሱስ ክርስቶስ አንድ ስብዕና ያለው ግን በአንድ ስብዕና ውስጥ ሁለት ተፈጥሮ ያለው ነው፣ ማለት ሰውና አምላክ ነው። በ451 ዓ.ም የቤተክርስቲያንን ለሁለት የከፈለ ጉባኤ የቄልሴዶን ጉባኤ የተባለው ጉባኤ ላይ ብዙዎቹ አማኞች እና ሊቃውንት ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ተመስርተው ጥቅሶች በሙሉ ወጥተው ተደርድረው ኢየሱስ ክርስቶስ አንድ ስብዕና ሁለት ባህሪ ነው ያለው። ይሄ ሁለት ባህሪ አንዱ ሌላውን አንዱ በሌላው ላይ ተጽዕኖ ሳያደርግ፣ አምላክ ነው፣ በውሃ ላይ ተራምዷል። ሰው ነው፣ ጠምቶታል። ሰው ነው ተርቦ ነበር። ሰው ነው አንቀላፍቶ ነበር፣ ተኝቶ ነበር። ሰው ነው በመስቀል ላይ ተሰቅሎ ደሙን አፍስሶ ነበር፣ ግን አምላክ ነው የእኛን ዕዳ የእኛን ሸክም ተሸክሞ በጣም አስደናቂ ነገር ሲያደርግ ነበር። የሞተውን አላዛር ና ውጣ ብሎ ሲናገር ማንም ማንም ከሰዎች መካከል እንደዛ ያደረገ የለም ከሁለቱ ደቀ መዛሙርት ከጴጥሮስና በኋላም ከጳውሎስ በቀር። እነዚህም ደግሞ በጸሎት ነው ያደረጉት። አሁን አንዳንድ ሰዎች አሉ፣ በጣም ሞኞች ናቸው። እነሱ በራሳቸው ሁሉን ነገር እንደሚያደርጉ የሚመስላቸው ሰዎች አሉ። እኛ በራሳችን ምንም አናደርግም። የስለ ፈውስ የእግዚአብሔር ቃል ሲናገር፣ ከእናንተ የታመመ አንድም ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነሱም በእግዚአብሔር ስም ዘይት ቀብተው ይጸልዩለት፣ እግዚአብሔር ደግሞ ይፈውሰዋል ነው የሚለው ፈዋሽ ማን ነው? እግዚአብሔር ነው። ሰዎች አይደሉም። ሰዎች ፈዋሾች አይደሉም። ስለዚህ ጌታ ኢየሱስ ክርስቶስ ፈዋሽ መሆኑን ራሱ አሁን ስለ ለምጽ ይህንንም ብነግራችሁ ጥሩ ነው። እስራኤላውያንና ፈሪሳውያን፣ ሰዱቃውያን፣ ፀሐፍቱ ያላቸው አመለካከት ለምጻም ሲያዩ ከሩቁ እንዳውም በድንጋይ ያባራሉ። ለምጽ ወደ ሰው ይጋባል ብለው ጌታ ኢየሱስ ለምጻሙን ምን አድርጓል? ዳሶታል። ጌታ ኢየሱስ በለምጽ ላይ ምን ስልጣን አለው። ለምጽ ወደሱ አይጣበቅም። በለምጽ ለምጽን የሚያነጻ ኃይልና ስልጣን አለው ጌታ ኢየሱስ ክርስቶስ እና ይሄ የቆላሲያስ መልእክት የእኛን ጌታ ጌታ ኢየሱስን ነው ምን አይነት እንደሆነ የሚናገረው፣ የማይታይ አምላክ አምሳል የፍጥረት ሁሉ በኩር ነው ብሎ መጀመሪያ የነበረ ነው። ቁጥር 16 በሱም በሰማይ ያሉት በምድርም ያሉት የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት ነገሮች ሁሉ በሱና ለሱ ተፈጥረዋል። ታያላችሁ፣ የእኛ ጌታ ጌታ ኢየሱስ ፈጣሪ ነው። ሰማያትን፣ ዙፋናትን፣ አለቆችን፣ ስልጣናትን ሁሉን ነገር የፈጠረ አምላክ ነው። መዝሙር መቶ አራትን ያነበብኩላችሁ ምክንያት እሱ በጥበቡና በአስደናቂ ኃይሉ የሰራውን ስራ ስለሚገልጥ ነው። ቁጥር ለምጽ የብሉይ ኪዳኑ ለምጽ የተባለው እኛ በኢትዮጵያ ውስጥ ቁምጥና የምንለውን ነው። የቆዳ ይሄ ቆዳ ላይ የቆዳ ቀለም ግን በእንግሊዝኛም ይሄ አማርኛ ለምጽ የሚለው ቃል የአማርኛው ቃል በዚህ በአማርኛ ትርጉም ላይ ለምጽ ተብሎ ነው የተቀመጠው። ግን የእንግሊዝኛው ሌፐር ነው የሚለው። ሌፐር ማለት ቁምጥና ማለት ነው። የአማርኛ በጣም አቅልሎታል። ስለዚህ ትራዲሽኑን ተከትለን ነው ይሄ ቀጥተኛውም ትርጉም ቃሉን ላለመለወጥ እየተደረገው ለለምጽ በጣም የምታየው የቆዳ ላይ ቀለም አይደለም። ከዛ በጣም የተለየ ነው። ቁጥር 17 እሱም ከነገሮች ሁሉ በፊት ነው፣ ነገሮችም ሁሉ ተያይዘው የሚኖሩት በሱ ነው። እሱም የአካሉ የቤተ ክርስቲያን ራስ ነው እያለ ይቀጥላል። እሱ ሁሉን ነገር የፈጠረ ፍጥረት ድንቅ ነው። የእኛም አፈጣጠር ድንቅ ነው። ጌታ ኢየሱስ ክርስቶስ ይህንን የምናየውን ፍጥረት ዓለም እና በጣም የረቀቀ ፍጥረት ዓለም እና ስራውን የፈጠረ ብቻ ሳይሆን እንዲኖርም ኃይልና ብርታት ቀጣይነት እንዲኖረውም የሰጠ አምላክ ነው። በጣም የሚደንቅ ነው። እግዚአብሔርን በትክክል መረዳት ካልቻል የእግዚአብሔርን አስደናቂነት በእውነት መረዳት ይሳነናል እና ያን ጊዜ ዝም ብሎ እምነታችን ሃይማኖት የሆነ ተለምዶ ይሆንና ከእግዚአብሔር ጋር ቀጥተኛ ግንኙነት ያለው ህይወት አይኖርልንም። እና በጣም እግዚአብሔርን ለማወቅ ማሰብ መጠንቀቅም ያለብን እጅግ በጣም የከበረ አምላክ ነው። ጌታችን ኢየሱስ ክርስቶስ እንደዛ ነው። አሁን ጌታ ኢየሱስ ና ቤተ ክርስቲያኑ በሚለው ደግሞ ጌታ ኢየሱስ የቤተ ክርስቲያን እራስ እና ከሁሉ ነገር በፊት ነው ብሎ ቁጥር 18 ይናገራል። ተመልከቱ ቁጥር 18፣ እሱም የአካሉ የቤተ ክርስቲያን ራስ ነው፣ እሱ ጀማሪው ነው ብሎ በነገሮች ሁሉ የመጀመሪያነት እንዲኖረው ከሙታንም በኩር ነው ይላል። የነገሮች ሁሉ መጀመሪያና ጀማሪ ጌታ ኢየሱስ ነው። የቤተ ክርስቲያን ደግሞ እራስ ነው። አሁን አንዳንድ ሰዎች ቤተ ክርስቲያን የእነሱ እንደሆነች አድርገው ሊያስቡ ይችላሉ። ቤተ ክርስቲያን የጌታ የኢየሱስ ክርስቶስ ናት። እኛ ይሄ ቤተ ክርስቲያን ነው ግን መጽሐፍ ቅዱስ ይህንን ቤተ ክርስቲያን ቤተ ክርስቲያን ነው የሚለው እኛ ውስጡ ስለምንሰበሰብ ነው እንጂ ድንጋይና እንጨት ነው። የመጽሐፍ ቅዱስ የቤተ ክርስቲያን ትርጉም እኛ አማኞች አንድ ላይ ሆነን የሚታየውን እይታ ነው። አሁን እኛ ቤተ ክርስቲያን ነን፣ እኛ የክርስቶስ ኢየሱስ አካሉ ነን። ደግሞ ቤተ ክርስቲያን ከመሆናችን የተነሳ እግዚአብሔር ይመስገን ራሳችን ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ኤፌሶንም ላይ ልክ እንደዚህ ነው የተጻፈው፣ እሱ የአካሉ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን የፓስተር አይደለችም፣ የተወሰኑ ሰዎች ስብስብ አይደለችም፣ የክርስቶስ ኢየሱስ አካል ናት። እና ጌታ ኢየሱስ እዚህ ላይ በእርግጥ በክርስቶስ ትምህርት ውስጥ ጌታ ኢየሱስ ሶስት ቢሮዎች አሉት እዚህ ማስታወሻ ላይ ያስቀመጥኩት በቤተ ክርስቲያን ራስነቱ ላይ የሚታዩ ናቸው። እሱ የቤተ ክርስቲያን ንጉስ ነው። ጌታ ኢየሱስ የፍጥረት ሁሉ ንጉስ ነው፣ ግን የቤተ ክርስቲያን ንጉስ ነው። የቤተ ክርስቲያን ነብይ ነው። ጌታ ኢየሱስ መጽሐፍ ቅዱስ ጌታ ኢየሱስ ሶስት ቢሮዎች አሉት። ንጉስ ነው፣ እረኛ ነው፣ ገዢ ነው። ሁለተኛ ነብይ ነው። ብቸኛ አስተማሪ ነው የቤተ ክርስቲያን ጌታ ኢየሱስ ያስተማረውን ትምህርት ነው። እኔም ማብራራው እንጂ አስተማሪው ጌታ ኢየሱስ ነው። የቤተ ክርስቲያን ነብይ ነው ሌላ ነቢይ ቤተ ክርስቲያን የላትም። ጌታ ኢየሱስ ብቻ ነው ነቢዩዋ። ሶስተኛው የቤተ ክርስቲያን ነቢይ ማለት አስተማሪ ማለት ነው። አስተማሪ ማለት ነው። ሌላ እንዲነሽ እንዲ ትሆኛለሽ ምናምን የሚባለው ያ የቃቃ ጨዋታ ነው፣ ውሸት ነው። ሁሌ ውሸት ሆኖ አግኝተነዋል። ሁሌ እና የቤተ ክርስቲያን ነቢይ የቤተ ክርስቲያን አስተማሪ ነው ጌታችን ኢየሱስ ክርስቶስ። አስተማሪ ነው። ደግሞ ሶስተኛ ቢሮው የቤተ ክርስቲያን ሊቀ ካህን ነው። አማላጃችን እሱ ነው። ምክንያቱም እሱ ፍጹም አምላክ ነው። ደግሞ ፍጹም ምንድን ነው? ሰው ነው። ሰው በመሆኑ እኔን ይወክላል። አምላክ በመሆኑ ማንን ይወክላል? ህያው እግዚአብሔርን ይወክላል። ስለዚህ አምላክና ሰው የሆነው በእኛና በእግዚአብሔር መካከል መካከለኛ ሆኖ መቆም የቻለ እሱ ብቻ ነው። ማርያም አማላጅ ልትሆን አትችልም። ብትሆን ደስ ይለኝ መጽሐፍ ቅዱስ ቢናገራት ገብርኤልም አማላጅ መሆን አይችልም ቢሆን ደስ ይለኝ ነበር መጽሐፍ ቅዱስ ግን አይናገርም መጽሐፍ ቅዱስ የማይናገረው መከተልና ማስተማርም መቀበልም በእግዚአብሔር ፊት አጸያፊ ነገር ነው ጸረ ወንጌል ትምህርት ነው ስለዚህ ሊቀ ካህን ነው እሱ አማላጅ ነው አስታራቂ ነው በእኛና በእግዚአብሔር መካከል ወደ እግዚአብሔር አቅራቢያችን ነው ጌታ ኢየሱስ ክርስቶስ ነገር ግን እሱ ሙሉ በሙሉ ራሱ እግዚአብሔር ነው። ቁጥር 19 ዚ ጋ የሚናገረው በሱ ውስጥ ሙላቱ ሁሉ እንዲኖር አብ ወዷልና ብሎ ጌታ ኢየሱስ ክርስቶስ የአብ ሙላት የመለኮት ሙላት እንዳለው የእግዚአብሔር ቃል ይናገራል። ነገር ግን አዳኝም ነው። ምክንያቱም እኛን ለማዳን የሰውን ስጋ ለብሶ ዋጋ ከፍሏልና። አሁን ወደ ዋናው ርዕሴ ለብዙ አመት መጽናኛ ሊሆናችሁ እና የእምነታችሁ መሰረት ሊሆንላችሁ የሚችለውን ክፍል ጋር ነው የምመጣው። ጌታ ኢየሱስ እና አማኞች እዚህ ቁጥር 12 ላይ ሐዋርያው በዚህ በምዕራፍ 2 ቁጥር 12 ላይ ቆላስያስ ላይ ስለ አማኞች ሲመጣ የተናገረውን ነገር ተመልከቱ። በጥምቀት ከእሱ ጋር ተቀብራችሁ በእሱም ደግሞ እሱን ከሙታን ባነሳው በእግዚአብሔር አሰራር እምነት በኩል እናንተም ከእሱ ጋር ተነስታችኋል ይላል። አሁን ይሄ ከእሱ ጋር አማኞች ከእሱ ጋር የሚለውን ነገር ነው ትኩረት ሰጥቼ እንድታውልኝ የምፈልገው። ይሄ በጣም ህይወትን የሚለውጥ አመለካከታችንን፣ ጸሎታችንን፣ ተስፋችንን ሁሉ የሚለውጥ ነገር ነው። የግል የየቀን ህይወታችንን ሁሉ የሚለውጥ እውነታ ነው። ተመልከቱ የተጠመቅን ሰዎች አለን እዚህ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ግን በጥምቀት ብሎ አንድ ነገር ይናገር። ከሱ ጋር ተቀብራችሁ፣ አሁን ከሱ ጋር ከሱ እሱ ማነው? ክርስቶስ ነው። በጥምቀት ከሱ ጋር ተቀብራችሁ በሱም ደግሞ እሱን ከሙታን ባነሳው በእግዚአብሔር አሰራር እምነት በኩል እናንተ ከሱ ጋር ተነስታችኋል። አሁን ታያላችሁ እናንተ ወደ ደህንነት የመጣችሁት እሱም በማመን ነው። ደግሞ ወደ ደህንነት ስትመጡ ጌታ ኢየሱስ ክርስቶስ በመስቀል ላይ እና መስቀል ላይ ሞቶ ተቀብሮ በመነሳቱ እምነት ላይ የተመሰረተ እምነት ስለሆነ ልክ በዛ ሂደት ውስጥ ራሳችሁ እንዳለፈ ሆናችሁ ከሱ ጋር ነው የሆነው ነገር ሁሉ የሆነው ብሎ ነው የሚናገረው። እናንተ ብቻችሁን አይደላችሁም። በጥምቀት ከሱ ጋር ተቀብራችኋል። እሱም ሞቶ ነበር እናንተም ደግሞ ለኃጢአት እንደሞታችሁ፣ ለዓለም እንደሞታችሁ፣ ለሰይጣን እንደሞታችሁ በጥምቀት ሕይወታችሁን እዛ ውሃ ውስጥ በመግባት አሳይታችኋል። ከሱ ጋር ነው ግን፣ ብቻችሁን አይደለም፣ ከፓስተር ጋር አይደለም፣ ከቄስ ጋር አይደለም፣ ከእሱ ጋር ነው፣ ከሱ ጋር። ስለዚህ ከሱ ጋር የሚለውን ነገር በደንብ እንድታስቡበት እፈልጋለሁ። አሁን በሁለተኛውና በሶስተኛው ምዕራፍ ላይ ነው። በአስደናቂ ሁኔታ ይሄ ነገር የተነገራለሁ። የእኛ ከክርስቶስ ጋር ያለንን ግንኙነት ነው። ደህንነት ስናገኝ ከሱ ጋር በመሆን ነው። ደህንነት ያገኘ ነው። የደህንነታችን እርግጠኝነት የተረጋገጠው ከሱ ጋር ከኃጢአት ሞት በመነሳታችን ነው፣ እንደገና ዳግም በመወለድ። ለዚህ ነው ከሱ ጋር ተቀብራችሁ ከሱ ጋር ተነስታችኋል። የሆነው ነገር በሙሉ የሆነው ከጌታ ከኢየሱስ ጋር ስለሆናችሁ ብቻ ነው። ስለዚህ አሁንም ወደፊትም በዚህ ምድር ላይ የምትኖሩት ነገር እውነተኛ አማኞች ከሆናችሁ ከእሱ ጋር የተቆራኘ ኑሮ ነው የምትኖሩት ነው የሚለው ይሄ ጥምቀትም በተመለከተ የሆነውን ነገር ቢያሳይም እኛ ከሱ ጋር ጥብቅ ነገር እንዳለን የሚያሳይ ነው። ጌታ ኢየሱስ ሞቷል። በመስቀል ላይ ተሰቅሎ የሞተ ሞት እሱ ሞቶ እኛም በማዳኑ በሞቱ መዳን ማግኘታችንን በህይወት ለመመስከር እኛ በጥምቀት ውሃ ውስጥ ስንሰጥምና ስንወጣ ከሱ ጋር የመቀበር ለኃጢአት የመሞታችን ምሳሌ ነው። ግን አሁንም ከማን ጋር? ከሱ ጋር። ይህንን አሁንም አሁንም ጠበቅ እያደረግኩት እመጣለሁ። ጌታ ኢየሱስና አማኞች ነው። እሱ ሞቶ እንደተነሳ እኛም መነሳታችን ከሱ ጋር ሞታችንም ህይወታችንም ከሱ ጋር የተቆራኘ መሆኑን የሚያሳይ ነው። የእኛ ህይወትና የእኛ መጨረሻ የእኛ መታወቂያ ከሱ ጋር ሙሉ በሙሉ የተያዘ ነው። ቅድም ስለ ሰንበት ስናገር እኛ የእሱ ስለሆንን ከሱ ጋር ስለሆንን ልክ ከዓለማውያን ጋር እንዳለን ከዓለም ጋር እንዳለን ሆነን መታየት አንችልም። እውነተኛ አማኞች ከሆነ ህይወታችን በሙሉ ከማን ጋር ነው? ከሱ ጋር የተቆራኘ ስለሆነ እኛ የታረቅን ብቻ ሳንሆን በሁሉ ነገር ከሱ ጋር እንድንሆን የተደረግን ሰዎች ነን። ይህ በጣም በጣም ጠቃሚ ጽንሰ ሀሳብ ነው። ጽንሰ ሀሳብ ሳይሆን እውነት ነው ይሄ። ጽንሰ ሀሳብ የሚለው ያቃልለዋል ቲዎሪ ወደ ማለት ይወስደዋል። ግን በጣም ጠቃሚ እውነት ነው። ከክርስቶስ ጋር አብረነን ከክርስቶስ ጋር እንወጣለን። ከክርስቶስ ጋር እንገባለን። ከክርስቶስ ጋር የእግዚአብሔርን እናከብራለን። ለዚህ ነው የአንዳንድ ነገሮች እኛ እዚህ የምናደርጋቸው ነገሮች ከዓለም የተኮረጁ ነገሮች አይደሉም። ከዓለም የምንኮረጀው ነገር የለም፣ ምክንያቱም እኛ ከእሱ ጋር ነው ያለ ነው። ከክርስቶስ ጋር እኛ ከእሱ ጋር ተነስተናል። ከእሱ ጋር አንድ ላይ ህይወት ተሰጥቶናል። ስለዚህም በኃጢአታችን አሁን ሙታን አይደለንም። ቁጥር 13ን እንደገና ላንብብላችሁ። 12ና 13 ነው እንደ መሰረታዊ ጥቅስ የወሰድኩት። 13 እናንተም በኃጢአታችሁና በስጋችሁ አለመገረዝ ሙታን በነበራችሁ ጊዜ በደሎቻችሁን ሁሉ ይቅር ብሎ እሱ ህይወትን ከማን ጋር ከሱ ጋር ሰጣችሁ። ታያላችሁ ከሱ ጋር ህይወትን ያገኘ ከሱ ከእሱ ጋር ነው። በበደላችን በኃጢአታችን ሙታን ነበር፣ ግን ከዛ ከበደልና ከኃጢአት አውጥቶ ከጌታ ከኢየሱስ ጋራ ህይወትን ሰጣችሁ ነው የሚል። ብቻችሁን አይደለም። ከነሆኑ ቡድኖች ጋር አይደለም። እኛ የቡድን ተከታዮች አይደለን፣ ከክርስቶስ ጋር እንድንሆን እየተደረግንን። እግዚአብሔር ይመስገን። እሱን እግዚአብሔር ከሞት እንዳነሳው እኛም ከኃጢአት የተነሳ ከነበረን ሙትነት ከኃጢአት የተነሳ ሙታን ነበር። ከዛ ከሙትነት ተነስተን በደላችን ይቅር ተብሎ ዳግም ተወልደን አዲስ ህይወት አግኝተናል። ግን ኑሯችን በሙሉ ከማን ጋር እንዲሆን የተደረገው? ከክርስቶስ ጋር እንዲሆን የተደረገው። በእርግጥ እኛ ከክርስቶስ ጋር ስለተነሳን እኛ መፈለግ ያለብን በላይ ያሉትን ነገሮች ነው። ይሄ ይሄ በጣም የሚገርም ክፍል ነው። አሁን ምዕራፍ ሶስት ላይ ብትመጡ መጽሐፍ ቅዱስ አሁን እጃችሁ ላይ ያላችሁ ምዕራፍ ሶስት ቁጥር አንድ ላይ እንዲህ ብሎ ይናገራል። እናንተም ከክርስቶስ ጋር ታያላችሁ። ከእርሱ ጋር ነው። አሁንም ከክርስቶስ ጋር፣ እናንተም ከክርስቶስ ጋር ከተነሳችሁ፣ አዎ ከሞት እየተነሳኑ ከክርስቶስ ጋር ነው ክርስቶስ በእግዚአብሔር ቀኝ ባለበት በላይ ያሉትን እነዛን ነገሮች ፈልጉ ይላል። ከክርስቶስ ጋር ስለተነሳችሁ ሀሳባችሁ፣ ስሜታችሁ፣ አላማችሁ፣ ምኞታችሁ፣ ፍላጎታችሁ በሙሉ ከማን ጋር የተቆራኘ መሆን አለበት? ከክርስቶስ ጋር የተቆራኘ። በዓለም ላይ እውነተኛ አማኞችን የሚገልጻቸው እውነተኛ መግለጫ ቢኖር ከክርስቶስ ጋር የሆኑ ሰዎች መሆናቸው ነው። ጌታ ኢየሱስና አማኞች የእኛ ቅደም ተከተሎች የእሱ ቅደም ተከተሎች መሆን አለባቸው። እኛ አንደኛ በሕይወት የምንለው ከሱ ጋር ከሆንን እሱ አንደኛ የሚለውን ነገር ነው። ምዕራፍ ሦስት ቁጥር ሁለት አሁንም እንደገና ይናገራል። ሀሳባችሁ፣ በላይ ባሉት ነገሮች ላይ ሀሳባችሁን አድርጉ እንጂ በምድር ባሉት ነገሮች ላይ አይደለም። አንዳንድ ሰዎች እዚህ ኢትዮጵያ ውስጥ እንደዚህ የሚባል ነገር አለ፣ የጅብች እኩል ቀንድ ይነግሳል ይባላል፣ አይደል የጅብ ችኩል። አንዳንድ ሰዎች ከክርስቶስ ጋር በመሆን የሚገኘውን በረከት ሳይሆን ከክርስቶስ ውጪ የሚገኘውን ነገር በማሰብ ከስረዋል። ልክ እንደ ጅብ ችኩል ቀንድ ይነክሳል እንደሚባለው። ግን ትክክለኛው አካሄድ ከክርስቶስ ጋር፣ በክርስቶስ ምክር፣ በክርስቶስ ፍቅር፣ በክርስቶስ አላማ ከሱ ጋር ተጣምሮ በእግዚአብሔር ፊት የሚያስፈልገንን በማፍሰስ እግዚአብሔር ለኛ መልካም ሲያደርግልን ጸሎታችንን ሲመልስ የማይቻለው ከክርስቶስ ጋር ሆነን ሲቻል ማየት መቻል ነው። ከክርስቶስ ጋር የሆኑ ሰዎች የማይቻለው ተችሎ አይተዋል። ከክርስቶስ ጋር የሆኑ ሰዎች ከድካማቸው በርትተዋል። ከክርስቶስ ጋር የሆኑ ሰዎች ቅድሚያቸው የሱ ቅድሚያ ናቸው። እሱ ደግሞ እነሱን የመጀመሪያ ቅድሚያዬ አድርጎ ነው የሚያያቸው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ በእግዚአብሔር ቀኝ ነው ያለው። እሱን አይኖቻችን ከሱ ጋር እዚህ ምድር ላይ ስላለን በእግዚአብሔር ቀኝ ተቀምጦ ባለበት ያለውን በላይ ያለውን ክብር በላይ ያለውን አስደናቂ ነገር ማሰብ ይገባናል። እኔ አሁን አንድ ነገር ጥዬላችሁ ላልፍ ነው፣ ስሄድ እያደረግኩ ያለሁት እና ከክርስቶስ ጋር የተጣመረ ሕይወት እንዲኖራችሁ የእኛ ሕይወት ከክርስቶስ ጋር እኮ ተሰውሯል ይላል። ይሄ ቆላስያስ ምዕራፍ ሦስት ከክርስቶስ ጋር ተነስታችኋል ብሎ ግን ህይወታችሁ ደግሞ ከክርስቶስ ጋር ተሰውሯል ይላል። እነዚህ ነገሮች በጣም የከበሩ ነገሮች ናቸው። ምናልባት ምድራዊ ሰው ሙሉ በሙሉ ላይገልጣቸው ይችላል። እንደኔ አይነት ሰው ልበል። እግዚአብሔር በደንብ እንዲገልጥላችሁ እንደገና እንደገና እነዚህን ጥቅሶች ማንበብ አለባችሁ። ቁጥር ሶስት ላይ ስትመጡ እናንተ ሞታችኋል ይልና አማኞች እንግዲህ ቅድም ከክርስቶስ ጋር ምኖናችኋል፣ ተቀብራችኋል እናንተ ለዓለም፣ ለኃጢአት፣ ለሰይጣን እና ለሰዎች ፍልስፍና አስተሳሰብ ሞታችኋል። እናንተ እናንተ ሞታችኋል። የእናንተም ህይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ይላል። በጣም የሚገርም ነው። የእውነተኛ አማኞችን ህይወትና አካሄድ አለማውያን ሊረዱት አይችሉም። ለምንድን ነው ሊረዱት የማይችሉት? የእኛ ህይወት ከክርስቶስ ጋር ምን ሆኗል? በእግዚአብሔር ውስጥ ስለተሰወረ ነው። አይገባቸውም፣ አይገባቸውም። እንደ ማንኛውም ሰው እንኖራለን፣ ግን ውስጣችን ያለው አላማ እና እኛ ያለንበት በእግዚአብሔር ውስጥ የመሰወራችን ነገር ሰዎች አይገባቸው አይግባቸው። ግን እኛ መቀጠል አለብን፣ በዚህ ቅድሚያችን ክርስቶስ መሆን አለበት። ስለዚህ እኛ የተነገረን ነገር የኛ ህይወት ከክርስቶስ ጋር በእግዚአብሔር ውስጥ መሰወሩን ነው። ከመዳናችን የተነሳ ከክርስቶስ ጋር መሰወር ማለት ሙሉ በሙሉ እሱ ውስጥ መስጠም እና በሱ መሸፈን ማለት ነው። ምናልባት ጥሩ ሊገልጠው የሚችለው ነገር እዚህ እንግሊዝ ሀገር ያየሁት አንድ ነገር አለ። በሁለተኛ የዓለም ጦርነት ጊዜ እንትን በእያንዳንዱ የለንደን ከተማ ነዋሪ ቤት ውስጥ ቤታቸው ባክ ያርድ አለው፣ ጓሮ አለው። በጓሯቸው ውስጥ ቤተሰብ በሙሉ ሊከት የሚችል እንደ ዋሻ ነገር እንዲሰሩ ሰዎች ሁሉ ተነግሯቸው ነበር በኮንክሪት እና የሆነ ስም አለው እና ልክ የጀርመን አይሮፕላን ቦምብጣ አይሮፕላኖች ከተማው ላይ መምጣታቸውን ሳይረኖች ሲናገሩ ው ብሎ ሲጮህ እያንዳንዱ ሰው ከነ ቤተሰቡ እዛ ጉድጓድ ውስጥ ይገባል እና የእነዛ ቦምቦች የሚጣሉት ቦምቦች ቤቱንም ያንንም በንከር እንደ በንከር ነገር ነው። እሱንም ቢመቱት ቤቱ ሊፈርስ ይችላል። በንከሩ ግን አይፈርስም። ስለዚህ ሰዎች የተደራራቢ አልጋዎች ያላቸው ሙሉ ቤተሰብ የሚያሳርፍ ነገር ነበራቸው። ከዛ እንደዛ አይነት ነገር የሌላቸው በቲዩብ በትሬን ቲዩብ ውስጥ ይደበቁ ነበር። የምድር ባቡር የምድር ባቡር ውስጥ ስለነበራቸው እና ልክ ይህንን ነው የሚያሳየን። ልክ በክርስቶስ ስንሰወር ልክ እዛ ዋሻ ውስጥ ገብተው ቦምብጣ አይሮፕላን ሊመታቸው እንደማይችለው አይነት ሰዎች ውስጥ ተሰውረን ከአደጋ ሁሉ ምን እንሆናለን ማለት ነው፣ እንድን አለን። እኛ ከእግዚአብሔር ጋራ በክርስቶስ በመሰወራችን፣ እግዚአብሔር ይመስገን ኃጢአቶቻችን መወገዳቸውን የኛ መለያችን በሱ ውስጥ መሸፈን መሆኑን እናስተውላለን ማለት ነው። ልባችን በጣም በመንፈስ ቅዱስ ይነቃቃል፣ ይበረታል። እግዚአብሔርና እኛ ሩቅ አገር እና የተለያየ አገር እንዳሉ ሰዎች አይደለም ሆነን የምንቆጠረው ማለት ነው። በሱ ውስጥ ስንኖር ከሱ ጋር ስንኖር ተመልከቱ። አሁን አንዳንድ ሰዎች ከዚህም በፊት እዚህ መድረክ ላይ ተናግሪዋለሁ። የሆነ ፈዋሽ ተነሳ ሲባል ሐዋሳ ይሄዳሉ ሐዋሳ አዋሳ፣ ከስዊድን ከስዊድን አዋሳ የሄዱ ሰዎች አውቃሉ። ምንም ከነበሽታቸው ግን የተመለሱ እንዳውም በሽታ ሁሉ ጨምረው የተመለሱ ሰዎች አውቃሉ። በደንብ በደንብ ኢን ብላክ ኤንድ ዋይት። እዛ ሄደው ሳይፈወሱ ስትሮክ አጋጥሟቸው በዊልቸር የተመለሱ ሰዎች። ምክንያቱም ይሄንን መሰረታዊ ነገር ምን ስላደረጉ ነው ስለ ሳቱ ነው። እኛ ከክርስቶስ ጋር ነው ያለ ነው። ከክርስቶስ ጋር ስለሆነን፣ ክርስቶስ አሜሪካ የሚገኝ ወይም የሆነ ባህርዳር የሚገኝ አድርገን ልናስብ አይገባንም። ክርስቶስ ገማ ጋር ነው፣ ከእኛ ጋር ነው፣ በልባችን ውስጥ ነው። እኛ ከእሱ ጋር ነን። እንዳውም ከክርስቶስ ጋር ምን ሆነናል? በእግዚአብሔር ውስጥ ተሰውረናል። እኛ እግዚአብሔር ሩቅ እኛ ሩቅ አይደለንም። የእግዚአብሔር ቃል ኤርምያስ ውስጥ ብታነቡ እኔ እግዚአብሔር አምላካችሁ የሩቅ አምላክ አይደለሁም፣ ይላል እግዚአብሔር፣ ብሎ ሲናገር ትሰማላችሁ። የሩቅ አምላክ አይደለም፣ የቅርብ አምላክ ልባችን ውስጥ ያለ ከአንደበታችን እና በጣም ከስትንፋሳችን ለኛ የቀረበ እግዚአብሔር ነው ያለን። ስለዚህ በክርስቶስ ውስጥ መሰወር ማለት እሱ ውስጥ መሸሸግ፣ እኛም በክርስቶስ ውስጥ እንድንሆን እሱ ተቀብሎን፣ እሱ እኛ ውስጥ፣ እኛ እሱ ውስጥ እንድንሆን ነው። በክርስቶስ ተሸሽገናል። ክብር ለእግዚአብሔር ይሁን። ይህንን ይናገርና ምዕራፍ ሶስት ቁጥር አራት ላይ ስትመጡ ህይወታችን የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ ብሎ እንዳውም እኛ በክርስቶስ መሆንና በሱ ውስጥ መሸሸግ ብቻ ሳይሆን ህይወታችን ራሱ ክርስቶስ ነው ነው የሚለው የእግዚአብሔር ቃል። እንዴት አይነት አስደናቂ ነገር ነው! ሕይወታችን የሆነው ክርስቶስ ሲገለጥ ጌታ ኢየሱስ ይመጣል። እግዚአብሔር ይመስገን፣ አንድ ቀን ይመጣል። መቼ እንደሚመጣ አናቅም። ሐሰተኛ ነቢያቱ እንደሚሉት ስላይደለም አሁን እዚህ ደቡብ አፍሪካ ውስጥ ሴፕቴምበር 23 እና 24 ኢየሱስ ይመጣል ብሎ የተናገረ ነቢይ ነበር። ሰምታችኋል። አለም በሙሉ ሲጠብቀው ነበር። እና ሴፕቴምበር 23 ይመጣል ተብሎ በኢንተርቪው ተደርጎ በአለም ሁሉ ተረጭቷል ቪዲዮ እና ሴፕቴምበር 23 ሲጠበቅ አልመጣም። 24 ሊሆን ይችላል ተባለ፣ አልመጣም። እዚህ ሁሉ መዘባረቅ ውስጥ ምን አስገባው ሰው? እና እንደዛ አይደለም። የእግዚአብሔር ቃል የሚለው ሕይወታችን የሆነው ክርስቶስ ደቡብ አፍሪካ ይሄ ሰውዬ ትንቢት እንደተናገረ ቤታቸውን፣ መኪናቸውን፣ ልብሳቸውን ሁሉ የሸጡ ሰዎች አሉ። ደቡብ አፍሪካ እዚህ በ1860ዎቹ ሚለራይቶች የሚባሉ ሰዎች ነበሩ የሚለር የሚባል ሰባኪ ተከታይ ዘግሬት ዲስአፖይንትመንት የተባለው ቀን ሰው ሁሉ ነጭ ልብስ ለብሶ ተራራ ላይ ቤቱ ጣራ ላይ ወጥቶ ቤቱን ሸጦ ምኑን ሸጦ ሲጠብቀው አልመጣም ሚለር ነው ይህንን የተናገረው ጌታ ኢየሱስ አልተናገረም በጣም መጠንቀቅ አለብን ልላችሁ ነው። ሕይወታችን የሆነው ክርስቶስ ይገለጣል። በሚገለጥበት ጊዜ ግን መቼም ይሁን መቼ፣ መኪናችንን ሳንሸጥ ቤታችንን ሳንሸጥ፣ በዛን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ። ያኔ ከእሱ ጋር በክብር እንገለጣለን። ሕይወታችን መሆኑን አውቀን ስንኖር፣ እኛ ከእሱ ጋር መሆናችንን ስናውቅ፣ እሱ ሲመጣ አብረን እንመጣለን። እሱ ሲገለጥ አብረን እንገለጣለን። አሁን ግን ፓኒክ ማድረግ የለብንም። ጌታ ኢየሱስ ግን ይመጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። የኛ ህይወት የሆነው ክርስቶስ ይገለጣል። የዚህ ሁሉ ዓላማ ቁጥር አራት ላይ ነው ያለው። ህይወታችን የሆነው ክርስቶስ ሲገለጥ እኛም ከሱ ጋር እንገለጣለን። የክርስቶስ መገለጥ ጌታችን ኢየሱስ እንደገና መምጣቱን በክብር በጽድቅ በድል መገለጡን የሚያሳይ ነው። የወጉት ሁሉ አይኖች እያዩት በደመና ከደመና ጋር ይመጣል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ የተናገረውንም እዚህ ጋር ማሰብ ጥሩ ነው። አንደኛ ዮሐንስ ምዕራፍ 3 ላይ አሐዋርያው ዮሐንስ ጌታ ኢየሱስ ይወደው የነበረው የተባለው እዛ የጌታ ራት ይበላ በነበረበት ጊዜ ደረቱ ላይ ተጠግቶ ይህንን ዳቦውን ወጭት ውስጥ የሚያጠልቀው ማን ነው ብሎ የጠየቀው ዮሐንስ እንደዚህ ብሎ ጽፏል። ተወዳጆች ሆይ አሁን እኛ የእግዚአብሔር ልጆች ነን። እኛ ምን እንደምንሆን ገና አልተገለጠም። አሁ ገና አልተገለጠም። በእግዚአብሔር ውስጥ ተሰውረናል። ነገር ግን እሱ በሚገለጥበት ጊዜ እሱን እንደምንመስል እሱን እንዳለ እንደምናየው ያንን እኛ እናውቃለን ይላል። ታያላችሁ፣ እንዴት አስደናቂ ነው! እሱ በሚገለጥበት ጊዜ ጌታ ኢየሱስ ይገለጣል። ያኔ እሱስ በሚገለጥበት ጊዜ እሱን እንደምንመስል እኛ ራሳችን ይሄ ስጋችን ተለውጦ እሱን ይመስላል ይላል የእግዚአብሔር ቃል። የከበረውን ስጋውን ይመስላል ይላል የእግዚአብሔር ቃል። ይሄ ደካማው ስጋ አሁን ይህንን ለማስደገፍ ይሄ እሱን እንደምንመስል የሚለውን ፊልጵስዮስ ምዕራፍ 3 ቁጥር 21ን ላነብላችሁ ይገባል። ፊልጵስዮስ ምዕራፍ 3 ቁጥር 20 ላይ የእኛ አገር በሰማይ ነውና ከዚያም አዳኙን ጌታ ኢየሱስ ክርስቶስን እንጠብቃለን። እሱም ነገሮቹን ሁሉ ሳይቀር ለራሱ እንደሚያስገዛበት እንደ ኃይሉ አሰራር የእሱን የከበረ አካል እንዲመስል የእኛን የተዋረደውን አካላችንን ይለውጠዋል ይላል። ሰምታችሁኛን? እሱ ለራሱ እንደሚያስገዛበት እንደ ኃይሉ አሰራር፣ ይህንን የምትገነዘቡት እግዚአብሔር ኃይለኛ፣ እግዚአብሔር ጥበበኛ፣ በቅጽበት ነገሮችን የሚለውጥ አምላክ መሆኑን ስትረዱ ነው። በቅጽበት የእኛን ህይወት ውስጣችንን፣ ውጫችንን፣ ነፍሳችንን፣ መንፈሳችንን መቀየር የሚችል አምላክ ነው። ስለዚህ ምን አለ? የእሱን የከበረ አካል እንዲመስል የእኛን የተዋረደውን አካላችንን ያኔ ሲመጣ ይለውጠዋል፣ በራሱ አሰራር ግን የሚለውጠው ምን እንዲመስል ነው? የእኛ የእኛ ይሄ ደካማ የሚበሰብስ አካላችን ምን እንደሚመስል ነው? የከበረ አካሉን እንዲመስል ነው። እዚህ አንደኛ ዮሐንስ ሶስት አንድ ላይ የተጻፈውም ይሄንን ነው የሚናገረው። ያን ጊዜ ያን ጊዜ ጌታ ኢየሱስ ሲገለጥ፣ እሱን እንዳለ እንደምናየው እኛ ያንን እናውቃለን ብሎ ይናገራል። ጌታ ኢየሱስን አይን ለአይን እናየዋለን። የከበረ ሁኔታ ውስጥ እንገባለን፣ ጌታ ኢየሱስ ሲገለጥ። ስለዚህ ታያላችሁ ከክርስቶስ ጋር በክብር ትገለጣላችሁ ቆላሲያስ 3 አራት አሁን እንደገና ሳነበው ተመልከቱ ህይወታችን የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከማን ጋር ከሱ ጋር አሁን ነጥቡ እንታያላችሁ ከሱ ጋር ከሱ ጋር ከሱ ጋር ከክርስቶስ ጋር ከክርስቶስ ጋር ከክርስቶስ ጋር መጨረሻ እሱም ሲገለጥ እንኳን የምንገለጠው እሱም ብቻውን አይደለም እኛም ብቻችን አይደለም ከማን ጋር ነው ከሱ ጋር ነው ከሱ ጋር ነው ህይወታችሁ ክርስቶስ ነው። ሌላውና የማጠቃለያ የሚመስለው ከሱ ጋር የሚለው ሀሳብ ነው። ከሱ ጋር እንገለጣለን። ነገር ግን የምንገለጠው በክብር ነው፣ በውርደት አይደለም፣ በመሸማቀቅ አይደለም፣ በማፈር አይደለም። ያን ጊዜ ከጌታ ከኢየሱስ ጋራ በክብር በከፍተኛ ክብር እሱን መስለን እንገለጣለን። የእኛ ክፍል እንደሚናገረው እዚህ ጋር እኛ በሱ ውስጥ ሙሉ ነን። ምክንያቱም እሱ እግዚአብሔር ነውና። ስለዚህ እኛ በክብር ነው የምንገለጠው። ግን የምንገለጠው ከማን ጋር ነው? ከመላእክቶች ጋር አይደለም፣ ከራሱ ከጌታ ከኢየሱስ ክርስቶስ ጋር ነው። ስለዚህ ይህንን አሁን እኔ ለእናንተ ትቼላችሁ መሄድ የምፈልገውን ነገር እኛም ከሱ ጋር ነን፣ እናንተም ከሱ ጋር እንድትሆኑ ነው። ከሱ ጋር በመሆን የሚገኘውን በረከት ሰላም እና እረፍት ሁል ጊዜ የራሳችሁ ሆኖ እንዲኖርላችሁ ነው። ከሱ ጋር የሆኑ ሰዎች በብዙ ጥያቄ አይናወጡም። ከሱ ጋር የሆኑ ሰዎች በፈተና አይወድቁም። ከሱ ጋር የሆኑ ሰዎች እሱ ራሱ ይመራቸዋል። ከሱ ጋር የሆኑ ሰዎች ጸሎታቸው በጣም የሰመረና ያማረ ነው የሚሆነው። ከሱ ጋር የሆኑ ሰዎች በፈተና ድል አድራጊዎች ናቸው። ከሱ ጋር የሆኑ ሰዎች እግዚአብሔርን የሚያውቁ ናቸው ክብር ለእግዚአብሔር ከሱ ጋር የሆኑ ሰዎች ግን አሁን እንደ መጨረሻ ማጠቃለያ የምናገርበት ነጥቤ ከሱ ጋር የሆኑ ሰዎች ምንድን ነው መስራት ያለባቸው ሀላፊነት አለብን ወይ ከሱ ጋር በመሆናችን ከሱ ጋር በመሆናችን ምንም ጥርጥር የለውም ሀላፊነት አለብን ከሱ ጋር የሆኑ ሰዎች ሃላፊነት አለባቸው ስለ አንደበታቸው ሃላፊነት አለባቸው ከሱ ጋር የሆኑ ሰዎች ዝም ብለው አይናገሩም። እንደፈለጉት አይናገሩም። ከሱ ጋር የሆኑ ሰዎች ከሱ ጋር የሆኑ ሰዎች ከሱ ሀሳብ ውጪ በሆነ ነገር ላይ አይስማሙ። ከሱ ጋር የሆኑ ሰዎች የተለየ ህይወት ነው ያላቸው። እኔ እኔም በምን እንደምገልጡ አላውቅም። ከሱ ጋር የሆኑ ሰዎች የተለየ ህይወት ነው ያላቸው። እራሱ መኖራችሁ የሰዎች በረከት ምክንያት ነው የሚሆነው ከእሱ ጋር በመሆናችሁ ከዚህ በፊት ስናገር ሰምታችሁኝ እንደሆነ አላቅም እዚህ እንግሊዝ ሀገር የሆነ ሪቫይቫል ተነስቶ ነበር። ሪቫይቫል የሆኑ ወንድሞች በእግዚአብሔር ፊት በጣም የሚጸልዩ ነበሩ እና እግዚአብሔር አስደናቂ በሆነ መንገድ በህይወታቸው መገለጥ ጀመረ እና በጣም ወንጌል ይሰብካሉ፣ ሰዎች በጌታ ይለወጣሉ፣ እስር ቤቶች እስር ቤቶች ተዘጉ ጠጅ ቤቶች፣ መጠጥ ቤቶች ተዘጉ። እዚህ እንደዚህ አይነት ሪቫይቫል እዚህ ሀገር ቢመጣ እዚህ ኢንዲያና ፖሊስ መጠጥ ቤት አታዩም። ሰዎች እግዚአብሔር ቤት ነው የሚገኙት። ብዙ የታሰሩ ሰዎች ወጥተው ወንጀል አይፈጽሙም። ወንጀለኛ መገዳደል የሚባል ነገር አይኖርም። እኛ እዚህ መሰብሰባችን አንዳንዱ ምክንያት እንዲህ አይነት ሪቫይቫል እንዲመጣም አብረን እንድንጸልይ ነው ዝም ብሎ የመጮህ ሪቫይቫል ሳይሆን ያ ሪቫይቫል አይደለም። እውነተኛ እግዚአብሔር የሚሰራበት ሪቫይቫል እንዲመጣ ነው። ከክርስቶስ ጋር የሆኑ ሰዎች ከዓለም የተለዩ በመሆናቸው የሚናገሩት ነገር የተለየ ነው እና ያን ጊዜ አንዲት ልጅ ጌታን ያገኘች ልጅ ሀያ አንድ ዓመት አካባቢ የነበራት እድሜ የነበራት ልጅ በጣም እግዚአብሔር በሕይወቷ ይሰራ የነበረውን ነገር ድሮ ነው ገና ኢትዮጵያ እያለሁ ያነበብኩት። እና ያቺ ልጅ ቤተ ክርስቲያን ስትመጣ ሁል ጊዜ ስትመጣ በተለያየ አገልግሎት ውስጥ ሰዎች እንደሚሉት አገልግሎት ውስጥ አትሳተፍም፣ ግን መጽሐፍ ቅዱስን ታነባለች፣ በጣም ትጸልያለች። ግን ገና ሰዎች ሲያዋት ገና ሲያዋት ሰዎች ይባረኩ እንደነበረ ገና ሲያዋት እና ሰዎች እሷ ጋር ቀርበው ለጥያቄያቸው ለሳምንቱ በሙሉ ጥያቄያቸው መልስ አግኝተው ይሄዱ እንደነበረ ተነግሮላት አንብቤያለሁ። ከክርስቶስ ጋር ስንሆን ሕይወታችን ራሱ የሚባርክ ነው የሚሆነው፣ የሚለውጥ ነው የሚሆነው፣ የሚያጽናና ነው የሚሆነው። ከክርስቶስ ጋር ያሉ ሰዎች ግን ኃላፊነት አለባቸው። በባሕሪያቸው፣ በዓላማቸው፣ በሕይወታቸው፣ በኑሯቸው ሁሉ ኃላፊነት ያለበት ኑሮ ነው የሚኖሩት። እሱን ነው ባሕሪያቸው የሚመስለው፣ ዓላማቸው እሱን ነው የሚመስለው ህይወታቸው እሱን ነው የሚመስለው። ንግግራቸው እሱን ነው የሚመስለው። ሁለ ነገራቸው እሱን ነው የሚመስለው። ምናልባት እዚህ ጋ ይህንን ለማሳየት ለማስረጽ እዚህ ጋ የጠቀስኩት አንድ ጥቅስ አለ ሐዋርያ ሥራ ምዕራፍ አራት ቁጥር 13 እዚህ ስላይዱ ላይ ስለተጻፈ አነብዋለሁ። እነሱም የጴጥሮስንና የዮሐንስን ደፋርነት ባዩ ጊዜ ያልተማሩና የማያውቁ ሰዎች መሆናቸውን አስተዋሉ። እነሱም ተደነቁ። እነሱም ከኢየሱስ ጋር የነበሩ መሆናቸውን ተገነዘቡ ይላል። አሁን የታሪኩ አውድ እንዴት ነው? ሐዋርያቱ እየሰበኩ ነበር። ሐዋርያት ስራ ምዕራፍ ሶስት ላይ ሽባ የነበረው ሰውዬ ወደኛ ትኩር ብለ ተመልከት፣ እኛ የምንሰጥህ ብርና ወርቅ የለንም፣ ግን በጌታ በኢየሱስ ስም ተነሳና ተመላለስ፣ እኛ ምንሰጥ ይሄንን ነው ብሎ ሲለው ሽባው ተነሳ። ከሰው ሁሉ በጣም ተደንቆ ነበር። እና ጴጥሮስ ዮሐንስ፣ ሐዋርያቶች በጣም ቢዚ ነበሩ፣ ለሰዎች እየሰበኩ እያስተማሩ፣ እና ተይዘው በባለስልጣን ፊት ቀርበው ነው እዚጋ ያለው። አሁን ቀርበው ለጠየቋቸው ጥያቄ ሁሉ በድፍረት ነው የሚመልሱት። ከክርስቶስ ጋር ስትሆኑ መፍራት ማፈር የሚባል ነገር የለም። ከክርስቶስ ጋር ስትሆኑ እውነትም በድፍረት ትናገራላችሁ። ከክርስቶስ ጋር ስትሆኑ ሰው ምን ይላል አትሉም፣ እግዚአብሔር ምን ይላል ነው የምትሉት የእግዚአብሔርን ቃል ነው የምትናገሩት። ስለዚህ እነሱም የጴጥሮስንና የዮሐንስን ደፋርነት ባዩ ጊዜ በጣም በግልጽ በድፍረት ነው የሚናገሩት። ምንድን ነው የገመቱት? ያልተማሩና የማያውቁ ሰዎች መሆናቸውን አስተዋሉ። ለእነሱ ያልተማሩና የማያውቁ ሰዎች ነው የመሰሏቸው። እነሱም በሚናገሩት ነገር ተደንቀዋል። ግን አንድ ነገር አስተውለዋል። ከኢየሱስ ጋር የነበሩ መሆናቸውን ተገነዘቡ። ከክርስቶስ ጋር የነበሩ ሰዎች የክርስቶስን እውነት ነው ፍርጥ አድርገው የሚናገሩት። ፖለቲካል ኮሬክቶች አይደሉም፣ ሊሆኑም አይችሉም፣ መሆንም አይቻልም። ከክርስቶስ ጋር ከሆናችሁ የክርስቶስን እውነት ነው የምትናገሩት። የሰውን ሐሳብ ሰው ምን ይለኛል የሚባል ነገር የለም። እኔ በቅርቡ አንድ ቦታ የሆነ ነገር ሲናገር ሰምቻለሁ። አንድ ሰው ስለተለያዩ ነገሮች የሚናገራቸው ነገሮች ነበሩና፣ ሰዎች ተሰብስበው እንዲህ አንተ እኮ የምትናገራቸው ነገሮች አንዳንዱ የሆነ ነገር በሰዎች ሕይወት ውስጥ ለማስረጽ አስበህ ነው፣ የሆነ ተንኮል ያለበት ነገር ነው ብለው ጠየቁት። እና ሰውዬው የመለሰላቸው መልስ ምንድን ነው? ጥቁርን ነገር ብታይ ጥቁር ነው አትልም ሞ አላቸው። ጥቁር አዎ እንላለን አሉ። ነጭ ነገርስ ብታዩ ነጭ ነው እንላለን አሉ። ያልኩት እኮ ይህንን ነው እና ያላቸው። ጥቁርን ነገር ስታዩ ጥቁር ነው ብላችሁ ከተናገራችሁ ሰዎች ጥቁርን ነገር ሰማያዊ ብለህ ነው መናገር ያለብህ ብለው የሚያስቡ ከሆነ እንደዛ ብሎ ቢወነጅሏችሁ፣ ጀስት ሞኞች እንደሆኑ አስባችሁ ስቃችሁ ማለፍ ነው። ስለዚህ ታሪኩ የሰዎች ሁሉ ህይወት ይለወጥ ነበር ነው እነዚህ ከክርስቶስ ጋር የነበሩት ሰዎች ከክርስቶስ ጋር እንዳሉ ሰዎች እንደነበሩ ሰዎች እንደሆኑ ሰዎች ሲመላለሱ ጌታ ኢየሱስ ቃል ገብቷል። አሁን ይህንን ቃል ኪዳን አንብቤላችሁ ወደ መደምደሚያ እመጣለሁ። እዩት። ከክርስቶስ ጋር መሆን ቃል የተገባ ነገር እንደሆነ ልነግራችሁ ነው። ማቴዎስ መጨረሻ ላይ እና ቀጥሎ ደግሞ ማርቆስ መጨረሻ ላይ ማርቆስ መጨረሻ ላይ ማርቆስ 16፣ ጌታም እነዚህን ነገሮች ለነሱ ከተናገረ በኋላ ወደ ሰማይ አረገና በእግዚአብሔር ቀኝ ተቀመጠ። እነሱም ወጥተው በሁሉም ስፍራ ሰበኩ። ጌታም ከነሱ ጋር አብሮ እየሰራ በሚከተሉትም ምልክቶች ቃሉን ያጸና ነበር። እሱ ሰማይ ነው ያለው ግን፣ አሁን አሁንም የት ነው ያለው? ከደቀ መዛሙርቱ ጋር ነው ያለው። ቃሉ ነው ይህን የሚለው በእግዚአብሔር ቀኝ ተቀመጠ። እነሱ ወጥተው በሁሉም ስፍራ ሰበኩ። ጌታም ከነሱ ጋር አብሮ ይሰራ ነበር። ከነሱ ጋር፣ ጌታ ከነሱ ጋር፣ ከእርሱ ጋር፣ ከነሱ ጋር። ይሄ ነው ታሪኩ። የሰዎች ሁሉ ሕይወት ይለውጥ ነበር፣ ፈውስ ነበር። ከኢየሱስ ጋር የነበሩ ሰዎች፣ ከኢየሱስ ጋር ያሉ ሰዎች አገልግሎትን ሲያገለግሉ እንዲ ነው የሆነው። ስለዚህ የምተውላችሁ ነገር ከክርስቶስ ጋር ሁኑ ነው በየቀኑ በየሰዓቱ በየደቂቃው ከክርስቶስ ጋር በመሆን ህይወታችሁ በክርስቶስ እንዲመራ ህይወታችሁ በክርስቶስ እንዲባረክ ህይወታችሁ ከክርስቶስ ጋር እንዲቀራረብ እና እንዲጠጋጋ እንዲቆራኝ በዛ መቆራኘትና በዛ መቀራረብ ውስጥ እያላችሁ እናንተ ሳትመልሱ ጌታ ኢየሱስ በመንፈሱ በእናንተ ውስጥ ለሰዎች ጥያቄ መልስ እየሰጠ እናንተም እየተደሰታችሁ ጸሎታችሁ እየተሰማ እግዚአብሔር በእናንተ እየከበረ እናንተም በእግዚአብሔር እየከበራችሁ መመላለስና ይቺን አጭር ዘመን በጌታ ክብር ማሳለፍ ትችላላችሁ። ክብር ለእግዚአብሔር ይሁን። ከክርስቶስ ጋር መሆን በጣም ጠቃሚ ነው። እሱ ፈቃደኛ ነው ከእኛ ጋር እንዲሆን። እኛ ነን ችግረኞቹ። እኛ ከእሱ ጋር ለመሆን አንፈልግም። የተለያየ ነገር ከኛ ጋር እንዲሆን ስለምንፈልግ፣ ከእሱ ጋር ሁኑ። በሱ ትባረካላችሁ። ጌታ ይባርካችሁ። አሁን ቁጥር ሰባትን እንዘምርና እንጨርሳለን። ሰላም አለኝ፣ ሰላም አለኝ።